የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ታኅሣሥ 17 2014 ዓ.ም ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይሰማሉ። ታካሚዎች ሆስፒታል ውስጥ እናያለን። የተለያዩ አይነት የስናምሮ በሽታ ያለባቸው ታካሚዎች ሊመጡ ይችላሉ። እነሱን በማከም እንሰራለን። የሰማናት ኮከብ ገብሩን ነው በትግራይ ክልል ጦርነት ውስጥ ሰለባ ለሆኑ ሰዎች የሥነ ልቦና ጤና አገልግሎት እየሰጠች ያለች ወጣት ናት። ስለ ስራዋ ቆየት ብለን በሰፊው እንሰማለን። ስህተት በጣም እንደግፋለን። ስማችንንም ኤክስሀብ ያለው የኖ መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ የማይሳሳተው የማይሰራ ብቻ ነው። አቶ ቴዎድሮስ ታደሰ ናቸው። ኤክስሀብ አዲስ በቴክኖሎጂ መስክ የተሰማሩ ወጣቶች እንዲተሳሰሩና ለተሻለ ውጤት እንዲበቁ በማገዝ ላይ የሚገኘው ተቋም ኃላፊ ናቸው። ስለ ተቋሙ እንቅስቃሴ በምሽቱ ይነግሩናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ኤደን ገርመው አመሰግናለሁ። ሀብታሙ አድማጮች በድጋሚ እንደምናምሽታችኋል የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች ከህወሀት ኃይል ነጻ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን መንግስት አስታወቀ። ትዕዛዙን በዛሬው መግለጫቸው ያሰሙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የዘመቻ ለህብረ ብሔራዊ አንድነት በአሸባሪው ኃይል የተወረሩ አካባቢዎችን ነጻ በማውጣት የመጀመሪያውን ግብ አሳክቷል፣ በዚህ ተልዕኮውን አጠናቋል ብለዋል። መንግስት ይህንን ትዕዛዝ ያስተላለፈው በተለያዩ ምክንያቶች መሆኑን ያስታወቁት ሚኒስትሩ ዶክተር ለገሰ ቱሉ አንደኛው ምክንያት ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ እንዲሁም ሊወነጀልበት ከታቀደው የዘር ማጥፋት ሴራና ወጥመድ ውስጥ ላለመውደቅ ጥንቃቄ ማድረግ አስፈላጊ ሆኖ በመገኘቱ መሆኑን በመግለጫቸው አብራርተዋል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስም በመንግስት መግለጫ ዙሪያ ከህወሀት ወገን የተሰጠ ቀጥተኛ ምላሽ የለም። የተባበሩት መንግስታት ድርጅት በኢትዮጵያ ታስረውብኛል ካላቸው ሰራተኞች መካከል አንድ ሰራተኛና የእሳቸው ጥገኛ የሆኑ ሌላ አንድ ሰው ባለፉት ሁለት ቀናት ውስጥ ከእስር መለቀቃቸውን ዛሬ በሰጠው መግለጫ አስታወቀ። ይህንን ያስታወቁት የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ፍርሃን ሀቅ ናቸው። ቃል አቀባዩ ዛሬ ከጋዜጠኞች ጋር በነበራቸው ጥያቄና መልስ በሰጡት ምላሽ የሰራተኞች ጥገኛ የሆኑ አንድ ሰውን ጨምሮ አስር የድርጅቱ ሰራተኞች አሁንም ድረስ ታስረው እንደሚገኙ ገልጸው ሰዎቹ እንዲፈቱ በመጠየቅ የምናሰማውን ጥሪ አሁንም እንቀጥላለን ብለዋል። ከፊል ራስ ገዝ በሆነችው የሶማሌ ፑንትላንድ በሚገኙ ሁለት የጸጥታ ኃይሎች ቡድኖች መካከል በቦሳሶ ወደብ ለሁለት ቀናት ሲካሄድ የነበረው ግ ግጭት በተደረገው የተኩስ አቆም ስምምነት መቆሙን የፑንትላንድ ባለስልጣናት ትላንት በሰጡት መግለጫ አስታወቁ። ግጭቱ የተነሳው ባለፈው ማክሰኞ በአንድ ወቅት በዩናይትድ ስቴትስ የጸረ ሽብር ኃይል ይደገፍ በነበረው ከፑንትላንድ የደህንነት ኃይሎች ቡድን ፒሲኤፍ እና በግዛቲቱ መደበኛ የደህንነት ኃይል መካከል ለሳምንታት በተፈጠረው አለመግባባት እንደነበረም ተገልጿል። የሶማሌ ፑንትላንድ ፕሬዚዳንት የፒሲኤፍ ኃላፊን ኮማንደር ሞሐመድ ኡስማን ዳዮን እንደ አውሮፓውያን አቆጣጠር ህዳር 24 ለማባረር መወሰናቸውንም ትልቁ የተቃውሞ መነሻ መሆኑም ተመልክቷል። የተኩሱ አቁሙ ስምምነት የተደረሰው በሀገር ሽማግሌዎች አስታራቂነት እንደሆነም ተጠቅሷል። ከአይን ማኞችና ከሕክምና ባለሙያዎች በተገኘው መረጃ በግጭቱ ቢያንስ አስራ አራት ሰዎች መሞታቸውና ወደ ስልሳ ሶስት የሚደርሱት ደግሞ መቁሰላቸው ተነግሯል። ቢሲኤፍ ቀደም ሲል በዩናይትድ ስቴትስ እየተደገፈ የአልሻባብና የእስላማዊ መንግስት ተዋጊዎችን ሲዋጋ የቆየ ልዩ የደህንነት ኃይል መሆኑን በዘገባው ተገልጿል። አድማጮች ለምሽቱ የያዝንላችሁን አጫጭር ዜናዎች እዚህ ላይ ፈጸምን። ከቀሬ ጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማህበራዊ መገናኛዎች እንዲሁም በመደበኞቹ የራዲዮ እና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። ወደ ቀዳሚ ጉዳይ እንሻገር። በሰሜን ኢትዮጵያ የቀጠለው ጦርነት በርካታ ሰዎችን ለበርካታ አካላዊ፣ ቁሳዊና ስነ ልቦናዊ ጉዳት ዳርጓል። ዛሬ አስቀድመን የምናስተዋውቃቸው ወጣት በትግራይ ክልል ውስጥ የጦርነቱ ሰለባ የሆኑ ሰዎችን በስነ ልቦና መስክ ለመርዳት እየጣረች ትገኛለች። ሙልጌታ ጽባ አነጋግሯታል። እነሆ ዘገባው። ኮኾብ ገብሩ ትባላለች። የአእምሮ ሕክምና ባለሙያ ነች። በመቀለ አይደር ሪፈራል ሆስፒታል የሕክምና አገልግሎት እየሰጠች ትገኛለች። ባለፈው አንድ አመት ጦርነቱ ከተጀመረ ወዲህ በክልሉ የአእምሮ ሕክምና ስራ በከፍተኛ ደረጃ የሚጠይቅበት ሆኗል ትላለች። ሆኖም የዘርፉ ባለሙያዎች እጥረት እንዳለ ነው የምትገልጸው። በዚህም ምክንያት አንድ ባለሙያ በተለያዩ ቦታዎች እየተዘዋወረ እንደሚሰራ ነው የራሷ ምሳሌ በማንሳት የምትናገረው። ታካሚዎች ሆስፒታል ውስጥ እናያለን። የተለያዩ አይነት በሽታ አለም ያለባቸው ታካሚዎች ሊመጡ ይችላሉ። እነሱን በማከም እንሰራለን። ከዛ በኋላ ሌላ የትሬኒንግ እንሰጣለን። አትሊስት ፍላጎት ላላቸው ቮለንቲር የሚያደርጉ ልጆች አሉን። እነሱን ማብቃት እነሱ አብቅተን ደግሞ አትሊስት እንደ ፓራ ካውንስለርስ የምንለዋለ ሙሉ እንደ ብዙ አመት እንደተማረ ባለሙያ እንኳን ባያግዙም የተለያየ አይነት አገልግሎት እየሰጡ ያግዙናል። ስለዚህ እነሱን እነሱ ማብቃት ላይ እንሰራለን። ከዛ በትንሽ አዌርነስ ለመፍጠር ማህበረሰብ ውስጥም ደግሞ የሬዲዮ ፕሮግራምም አለን። የተለያዩ በቴሌቪዥን የሚደረጉ ፕሮግራሞች አሉ። ለነሱ በፕሮግራም ሁሉ ባለሙያ እየሄድን እየገባን ለመስራት እየሞከርን ነው። ሌላ ደግሞ ቅድም እንዳልኩ ይሄ ቤዚክ ኒድስ የምንላቸው ነገሮች ለማሟላት ደግሞ ከተለያዩ ሰዎች ጋር በመነጋገር ለነሱ ለታካሚዎች የሚያስፈልጋቸው በብር የሚታገዙ ካሉ፣ በምግብም፣ በልብስም ይህንን በማፈላለግ እናግዛለን። ሌሎችም ብዙ የምንሰራቸው ዶክመንቶች አሉ። ለቀጣይ እኛ የማናገኛቸው ሰዎች ቢኖሩ እንኳን እስኪ በወረቀት እየተጻፈ በድምጽ እየተቀረጸ ቢደርሳቸውና ቢያግዛቸው ብለን እንደዛ የምንሰራቸው የተለያዩ ስራዎች አሉ። በዚህ ጦርነት ጾታዊ ጥቃት የደረሰባቸው ሴቶች እንዲረጋጉ ማከምና ታሪካቸውን መስማት እንዲሁም የአካል ጉዳት የደረሰባቸው ሰዎችም አእምሯቸው ማከም የቀን ተቀን ስራዋ ሆኗል። በጣም የሰው ሁሌም የሰው ፔን የሰው በሽታ መስማት በጣም ከባድ ነው። ለእኛም እሱ ብቻ ሳይሆን እንደፈለግን አድርገን ማገዝ አለመቻላችን እነሱ በሚገባቸው መጠን ያህል ማገዝ አለመቻላችን ደግሞ እኛን በጣም ውስጣችን በጣም የሚጎዳው። አንድ ሴት በጣም ርቧት የምትለብሰው ሳይኖራት ሌላ የስነ ልቦና ንግግር ብቻ ማድረግ ምንም ጥቅም እንደፈለግ ነው ላይጠቅማት ይችላል። ወይም አንድ ህፃን ደግሞ ለምንድን ነው ብሎ የሚጠይቀን ጥያቄ ያለ እግሬ የተቆረጠው ምን ስላደረግኩኝ ነው እንደዚህ አደረጉኝ ብለው ይጠይቁናል። እኛ ራሳችን መልስ የማናገኝበትና ማንመልሰው ጥያቄ ይመጣብናል። እንደዚህ አይነት ሁኔታዎች ላይ በአሁኑ ጊዜ በክልሉ የባንክ ቴሌኮሚኒኬሽን፣ ትራንስፖርት፣ ኤሌክትሪክ አገልግሎቶች አለመኖር ለምትሰጠው የአእምሮ ህክምና አገልግሎት እንቅፋት እንደሆነ ነው ኮኸብ የምትገልጸው። ከተለያዩ አካባቢዎች በጦርነቱ የተፈናቀሉ ሰዎችም የአእምሮ ህክምና አገልግሎትም ትሰጣለች። ከሞቀ ቤታቸው ባንካቸው ብር ያለው ቡካቸው ስለጠፋ ወይም ባንክ ዝግ ስለሆነ ማግኘት አይችሉም። ካሁን በፊት በጣም ጥሩ ኑሮ የነበራቸው ነጋዴዎች፣ አስተማሪዎች፣ በማህበረሰብ ውስጥ ትልቅ ቦታ የነበራቸው ሰዎች አሁን የእኛን እጅ እያዩ ሲጠብቁን የሌላ ሰው ፊት እያዩ ስታይ በጣም ውስጥ በጣም ይረብሻል ለማገዝም ራሱ ቅድም እንዳልኩት በምንፈልገው ደረጃ አይደለም የስነአምሮና ስነልቦና ልቦና ስንል የማህበራዊ ሁኔታውን በዛው ይታያል የማህበራዊ ሁኔታ ከምግብ ከልብስ ከመጠያ ይጀምራል ከዛ በኋላ የማህበረሰብ ያላቸው ግንኙነት እሱን ወደ ድሮ ወደ ነበረበት ካልመለስን ደግሞ ሙሉ የሆነ ሂሊንግ ያገኛሉ ብሎ ማሰብ በጣም ከባድ ስለሆነ ማለት ነው በዚህ ጊዜ ሰዎች ማገዝ ከባድ ቢሆንም ለራስ የህልና እረፍት የሚያስገኝ ነውና በምንችለው ልንረዳ ይገባል ትላለች ኮኸብ። በአሁን ጊዜ ለማገዝ ለመስራት መፈለግ በጣም ከባድ ሊሆን ይችላል። በጣም ብዙ ተደራርበው በጣም የሚያስጨንቁ ነገሮች እየተፈጠሩ ስለሆነ፣ ግን አንዱ እንደ መፍትሄ ብሎ የሚቀመጠው ምንድነው? ሌሎችን በማገዝ እረፍት ማግኘት ነው እና ሌሎችን ለማገዝ ስንነሳ ስናግዝ ራሳችንም እያገዝን እንደሆነ መረዳት አለብን። ከዛ ባለፈ በጣም ከባድ ነገር ማድረግ አይጠበቅብንም። አቅራቢያችን ባለ ነገር እስካሁን በያዝነው እውቀት በያዝነው ክህሎት ተጠቅመን በጣም ብዙ የተቸገሩ ሰዎች አሉ። እኔ ምንም አያደረግም ብለን እናስብ እንችላለን። ግን አንዳንዴ የኛ በትንሹ የእኛን ድጋፍ የሚፈልጉና ብናግዛቸው ደግሞ በጣም ህይወታቸው ውስጥ ጥሩ ለውጥ ልናመጣላቸው የምንችል ሰዎች ያሉ ለአሜሪካ ድምፅ ሙልጌታ ጽባሀ መቀለም የህዋት ኃይሎች ከፍተኛ ውድመት አደረሱበት የተባለው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ቀለል ያሉ የህክምና አገልግሎቶችን ዳግም መስጠት መጀመሩ ተሰምተዋል። የ80 ዓመታት ዕድሜ ያለው ሆስፒታሉ አሁን ላይ ምንም የራሱ የሆነ ህክምና ቁሳቁስ እንደሌሉት የገለጹት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ቀለል ያሉ አገልግሎቶችን መስጠት የተጀመረው በሐኪሞች ልምድና ከቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መሆኑንም ተናግረዋል። ኬኔዲ አባተ የህወሓት ኃይሎች በደሴ ከተማ በቆዩባቸው ጊዜያት ከፍተኛ ጉዳት ከደረሰባቸው ማኅበራዊ አገልግሎት ሰጭ ተቋማት መካከል የ80 ዓመታት ዕድሜ ያለው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ይጠቀሳል። ከአማራ፣ ከአፋር እና ከትግራይ አጎራባች ክልሎች ከ አስር ሚሊዮን በላይ ህዝብ ይገለገልበት የነበረው ሆስፒታሉ አሁን ላይ የአገልግሎት አቅሙ ተገድቧል። ደሴን ተቆጣጥረው የነበሩት የህወሓት ኃይሎች ከተማዋን ለቀው ሲወጡ ንብረቶቹ ተዘርፈው ተዘርፈውና ወድመው እንዳልነበረ እንዳገኙት የሆስፒታሉ ስራ አስኪያጅ ዶክተር ሀይማኖት አየለ ይገልጻሉ። እንግዲህ ከአርባ ቀን በኋላ ነው ተመልሰን የመጣ ነው። ተመልሰን ስንመጣ ግን ያገኘነው ያየነው እጅግ ልብ የሚሰብር ነበረ። ለህብረተሰቡ ያው ግቢው አሁን እንደምታየው አይደለም። ሳምንት ሮ ብለት ነው የገባ ነው። በጣም ከቆሻሻው ጀምሮ በተለይ ወሳኝ ወሳኝ ቦታዎች ላይ የኦክሲጅን ማምረቻው ማሽኑ ሙሉውን ፕላንቱ ተነቅሎ የተወሰደበት፣ የላብራቶሪ ናሙና መመርመሪያውን ቤተ ሙከራው ሙሉውን ሙሉውን ሙሉ ሙሉ የወደሙበት፣ የጽኑ ህክምና ክፍሎች ሙሉ አቅማችንን ከነ ማሽኖቹ ያጣንበት ነው የመድኃኒት ስቶሮቻችን እነዚህ በጣም ትልልቅና የተደራጁ ሁሉም ሙሉ ነበሩ። በርካታ ሚሊዮኖችን የሚያወጡ የህክምና መሳሪያ መድኃኒቶች፣ ሁሉንም ሶስቱም ትልልቅ መጋዘኖቻችን ባዶ ሆነው የጠበቁብን ካንሰር መሰልና ሌሎች ምርመራ የሚካሄድባቸው እነሱ ሙሉ ለሙሉ ወድመው ያገኘንበት ነው። በወሊድ አገልግሎት ብቻ እንኳን በወር ከ ስምንት መቶ በላይ እናቶችን ያዋለድ የነበረው ሆስፒታሉ የህወሓት ኃይሎች ወደ ከተማዋ መግባታቸውን ተከትሎ ስራ ከማቆሙ በፊትም ለማዋለድ ቀጠሮ ያስያዛቸው እናቶች እንደነበሩ የሚያስታውሱት ዶክተር ሃይማኖት ሆስፒታሉ ወደ ኋላ ተመልሷል ይላሉ። ስመጥሩ ሆስፒታል አሁን ላይ ከህንፃው ውጭ የራሴ የሚለው ምንም እንደሌለውም ይናገራሉ። ከመዘረፍም ባሻገር በዛን ሰዓት ህክምና ተቋም በማጣት ደግሞ ቤቱ ይቁጠረው። ያንን ወደፊት በዳሰሳ ጥናት ቢታይ ጥሩ ነው የምንለው ስንት እናቶች ስንት ህጻናት እንዳጣንም። ወላድ ራሱ በቀጠሮ ሰኞ የቀጠርናቸው ቅዳሜ የቀጠርናቸው ሁሉ ባሉበት ነው። ድንገት ደስ የበዛ መልኩ የተያዘችው እና ያን ቤቱ ይቁጠረው። ግን ተቋሙ ከሰማንያ ዓመት ታሪክ ወደ ኋላ ወደ ኋላ ሰማንያ ዓመት የተመለሰ ነው። አሁን ምንም የለንም። ስለዚህ አሁን ቸስቲቲቭ ላይ የሚሆን ኦአር ለማስገባት ሲቪየር የሆነ ኢንቴንሲቭ ኬር ዩኒት ለመጀመር ኦክሲጅን መመረትም ቢያንስ እንደ ድሮ እንኳ አቅራቢ ያሉ ጋራጆች ጋር እንደዚህ ኦክሲጅን መሙሊያዎች ጋር እንዳናረግ በጣም በርካታ የግል ተቋሞች ተጎድተውብናል እና በሚገርም ሁኔታ ለኦፕሬሽን ድንገተኛ ቢያጋጥመን አሁን የምንሰራበት አቅም የለንም። በሆስፒታሉ ከፍተኛ ጉዳት ከደረሰባቸው ማዕከላት አንዱ ከሁለት ዓመታት በፊት በግማሽ ቢሊዮን ብር ወጪ የተገነባው የኦክሲጅን ማምረቻ ማዕከል ሲሆን በማዕከሉ ከነበሩ ሁለት የኦክሲጅን ማምረቻዎች አንዱን የህወሓት ኃይሎች በጥንቃቄ ፈተው እንደወሰዱትና አንዱን ደግሞ አገልግሎት እንዳይሰጥ አድርገው እንዳወደሙት የሆስፒታሉ ስራ አስኪያጅ ተናግረዋል። በሆስፒታሉ ላይ የደረሰውን ጉዳት ለመመልከት ወደ ሆስፒታሉ ባቀናንበት ወቅት ከመከላከያ ሰራዊት ታካሚዎች ውጭ ሌሎች ታካሚዎችን የማየት እድል ባይገጥመንም አሁን ላይ የሆስፒታሉ የህክምና ክፍሎች ተጸድተው ለሁሉም የህብረተሰብ ክፍሎች ውስን አገልግሎቶችን መስጠት ጀምሯል። ምንም እንኳን በሆስፒታሉ ኦክሲጅንን ጨምሮ ለህክምና ግብዓት የሚውሉ አቅርቦቶች ባይኖሩም የድንገተኛ የማዋለድና ሌሎች ቀለል ያሉ የህክምና አገልግሎቶችን ሐኪሞች ባላቸው ልምድና ከአዲስ አበባው ቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መጀመራቸውን ስራ አስኪያጇ ዶክተር ሃይማኖት አየለ ተናግረዋል። ወላድን ሙሉን መቀበል ጀምረናል ማለት ትችላለሁኝ። ለምን ሌላ ጤና ጣቢያዎችም ወድመዋል። ጤና ጣቢያ ሄዱ አንላቸውም። እኛም ስናዋልድ በልምድ አዋላጅ መልኩ ሐኪም ላይ ሆነው የሚሆኑትን እንየው በሚል ነው እንጂ ተደራጅተን አይደለም። ግን ከእነሱ እኛ እንሻላለን። ቤቱ አለ። ቢያንስ ያንን ተጠቅመን ማዋለጃው ላይ ወላዶችን መቀበል ጀምረናል። ከቅዱስ ጳውሎስ ሆስፒታል ደግሞ ከአዲስ አበባ ተርሸሪ ሆስፒታል ነው አጋዦች መጥተውልናል። ተከትለው አብረው የገቡት የደም አይነት እንኳን ለይተን ደም የሚያስፈልገውን ሰው ደምን ለመስጠት የሚያስችል አቅም ስለሌለን ከግል ሆስፒታል የሲቢሲ የሚባል ማሽን አሁን ተውሰን አንጥተናል። ድንገተኛ ጀምረናል። የግብዓት የመድኃኒት እጥረቶች ቶሎ ቶሎ ከተፈቱልን አሁን ከኤች አይ ቪ ጋር ያሉት ወገኖች ቻችን የስኳር፣ የደም ግፊት፣ የሚጥል፣ የአእምሮ እነዛን ለመጀመር እየሰራና ያለ ነው። አሁን ያለው ከልምድና ከእውቀት ጋር ተያይዞ በቀላሉ የሚፈቱ የጤና ፕሮግራሞች በትንንሽ የሚጀመሩትን ግን አሁን ቅዱስ ጳውሎስ ጋር እየተጋገዝን ሞባይል ክሊኒክም ይዞልን መጥቷል። እነሱ ጋር እየተጋገዝን የጀመር ናቸው ፕሮግራሞች እነዚህ ናቸው። የህወሀት ኃይሎች ንጹሐን ሰዎችንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡ ክሶችን ህወሀት በተደጋጋሚ አስተባብሏል። ይሁን እንጂ የህወሀት ኃይሎች በአማራ ክልል በቆዩባቸው አካባቢዎች አርባ ሆስፒታሎችንና አራት መቶ ሀምሳ ሶስት ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸውንና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱልከሪም መንግስቱ ገልጸዋል። አጠቃላይ ይሄ ወራሪ ኃይል የጤና ተቋማቶችን አርባ ሆስፒታሎችን፣ አራት መቶ አምሳ ሶስት ጤና ጣቢያዎች፣ አንድ ሺ ስምንት መቶ አምሳ ጤና ኬላዎች፣ አንድ ኦክሲጂን ፕላንቱን ያዋደመበት። በተመሳሳይም አንድ ጤና ሳይንስ ኮሌጅ፣ አንድ የህብረተሰብ ጤና ኢንስቲትዩት እንዲሁም አራት ደም ባንኮችን እንደ ክልል ያዋደመበት አግባብ ነው ያለው ይህ የወራሪ ኃይል የመጀመሪያው የሚችለውን ያክል የጫኑበት አግባብ እና ሁለተኛው ደግሞ ከዝርፊያ ባሻገር የቀሩ መድኃኒቶችንም የቀሩ የሕክምና መሳሪያዎችን ፈርኒቸሮችንም ሆነ ሌሎች ቁሳቁሶችን በማበላሸት መልሰው ለማህበረሰቡ ጥቅም ላይ እንዳይውሉ ያደረገበት አግባብ ነው ያለው። ከዚህ በተጨማሪ 466 የግል የጤና ተቋማትን መጎዳታቸውን የገለጹት አቶ አብዱልከሪም የጤና ተቋማትን መልሶ ለማደራጀት በሚደረገው ጥረት የተለያዩ አካላት ድጋፍ እንዲያደርጉም ጥሪ አቅርበዋል። በክልል አቅም ብቻችንን ሆስፒታሎቻችንንም ሆነ ሌሎች የጤና ተቋማትን ማደራጀት የምንችልበት ሁኔታዎች አይደለም አይደለም የተፈጠረለን። ስለዚህ ለዚህ ደግሞ አጋር አካሎቻችንም፣ ግብረሰናይ ድርጅቶቻችንም፣ በውጭም በውስጥም ያሉ ባለሀብቶችም፣ ዲያስፖራዎችም በተመሳሳይ ርብርብ አድርጎ ድጋፍ አድርጎ ይህንን ሰብአዊ ተቋም በአጭር ጊዜ የምናደራጅበትን መንገድ መፍጠር ይኖርብናል የሚል መልእክትም ጭምር ማስተላለፍ ፈልጋ ነው። በአማራ ክልል በጤና ተቋማት ላይ የደረሱ ጉዳቶች በዝርዝር እየተጠኑ እንደሆነም ነው የክልሉ ጤና ቢሮ ምክትል ኃላፊ አቶ አብዱል ከሪም የገለጹት ለአሜሪካ ድምፅ kennedy abate at this above. በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ኤክሰብ አዲስ በሴንተር ፎር አፍሪካን ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ማህበራዊ ስራ ፈጣሪዎች እውቀታቸውንና የንግድ እቅዳቸውን ተግባራዊ እንዲያደርጉ የስልጠናና የምክር አገልግሎትን የሚሰጥ ሲሆን ምርታቸውን ለገበያ እንዲያበቁም መነሻ ካፒታሎችን እንዲያገኙ እንዲሁም ከሌሎች መዋለ ነዋያቸውን ከሚያፈሱ ባለሀብቶች ጋር እንዲጣመሩ ያግዛል። ኤደን ገረመው የማዕከሉን መስራችና ዋና ስራ አስፈጻሚ አቶ ቴዎድሮስ ታደሰን አነጋግራ ተከታዩን አሰናድታለች። ሴንተር ፎር አፍሪካን ሊደርሽፕ ስተዲስ በፈረንጆች አቆጣጠር በ2012 ዓ ም የተቋቋመ በአመራር ክህሎት ግንባታ በስልጠናና በማማከር አገልግሎት ላይ የተመሰረተ ተቋም ነው። አስር ዓመት እየሆንን ነው እና በእነዚህ ባለፉት አመታት ውስጥ በርካታ የአፍሪካ ሀገሮች ውስጥ እንዲሁም ደግሞ ኢትዮጵያ ውስጥ ከመቶ በላይ ተቋማት፣ ከአስራ አምስት በላይ ኮሌጆች ውስጥ የተለያዩ ስራ ስራዎችን እንዲሁም በርካታ መሪዎችን ማገዝ፣ መፍጠር፣ ማስነሳት ኢኩፕ ማድረግ ችለናል። ሴንተር ፎር አፍሪካን ሊደርሽፕ ስታዲስን በመሰረት ነው በአመቱ ነው ኤክሳብን ለመክፈት የወሰን ነው። ኤክሳብ አዲስን ስንከፍት የተነሳንበት ሀሳብ እጅግ ብዙ ማህበራዊ ችግሮች አሉ በሀገራችን ውስጥ እነዚህን ሁሉ ችግሮች እኛ መፍታት አንችልም። ነገር ግን እነዚህን ችግሮች መፍታት የሚችሉ ሰዎች መሪዎች መፍጠር፣ ማስነሳት ብንችል እነሱ ያንን ችግር እየፈቱ የራሳቸውንም የሀገራቸውን ኑሮ መቀየር የሚችሉ አንተርፕረኖርስ ብንፈጥር የተሻለ ውጤታማ እንሆናለን ብለን አሰብንና የኛ ፎርሙላ ሊደርሽፕ ሲደመር አንተርፕረነርሽፕ ነው ማህበራዊ ለውጥን በአንድ ሀገር ውስጥ ማምጣት የሚችለው ብለን እናምን ስለነበር ያንን ማዕከል በሁለት ሺ አስራ ሶስት አመተ ምህረት ኤክስ ሀብ አዲስን መሰረትን። ኤክስሃብ አዲስን ስንመሰረት የጀመር ነው የዲጂታል ሀሳብ ያላቸው ወጣቶች እነሱን በመሰብሰብ የራሳቸውን ሞባይል አፕሊኬሽን እንዲጽፉ የራሳቸውን ሶፍትዌር እየጻፉ መፍትሄዎችን በማምጣት የጀመርነው ከዛም የተለያዩ ሞባይል አፕሊኬሽን መጻፍ ቻሉ፣ ገንዘብ ማግኘት ቻሉ፣ የራሳቸውን ኑሮ ቀየሩ፣ ማህበራዊ ችግሮች መፍታት ቻሉ። አላም ለሌሎች አንተርፕረኖርስ ክፍት ብናደርገው ምን ያህል ተጽዕኖ ወይም ምን ያህል ለውጥ ማምጣት እንችላለን ብለን አሰብና ከሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ በፈረንጅ አቆጣጠር ነበር በራችንን ለ ማህበራዊ ስራ ፈጣሪዎች በሙሉ ክፍት አደረግ ነው። እኛም በደስታ ማህበራዊ ስራ ፈጣሪነታችንን ተቀበል ነው፣ ሶሻል አንተርፕረኖር መሆናችንን ነው። ከዛ ጀምሮ እጅግ በርካታ ማህበራዊ ስራ ፈጣሪዎችን የተለያየ ሀሳብ ያላቸውን፣ ሀሳባቸውን በማዋለድ ሀሳባቸውን በደንብ በባለሙያ በሜንቶርሺፕ እና በኮቺንግ ፕሮግራሞቻችን ውስጥ በማገዝ እንዲሁም ደግሞ የመነሻ ካፒታል ሲድ ፋንድ ከተለያዩ ፓርትነሮቻችን ከእንደ ዩኤንዲፒ የማስተርካርድ ፋውንዴሽን አይነት ተቋማት በመፈለግ ወደ ስራ እንዲገቡ ማድረግ ማገዝ ችለናል ተስፋ የሚጣልባቸው ወጣቶች እንዳሉ እንሰማለንም እናያለንም ግን እነዚህ ወጣቶች ለምሳሌ ወደ ኤክሳፕ ሲመጡ በምን አይነት መልኩ ነው የሚመጡት እንዴት ነው ተወዳድረው ተገምግመው በእናንተ እንዲሰለጥኑ የሚመረጡት ነው ሁለት አይነት ፕሮግራሞች አሉን የመጀመሪያው ፕሮግራም ራሳችን ፈልገን መርጠን በአመት የተወሰነ የምንወስዳቸው አንተርፕረነርስ አሉ። እነሱም በተለያየ ፕሮግራም ላይ ቀርበው እኛ ጋር ከምናያቸው ውስጥ የምንወስዳቸው ናቸው። ችግር ይፈታል፣ ይሄንን ሰው ብንወስደው ወይም ይችን ሴት ብንወስዳት፣ ይህን ማህበራዊ ችግር ይፈታል እራሷንም ራሱንም መቀየር ይችላል ብለን የምናስብበት በጣም ጥቂት የምንወስድበት ነው። ሁለተኛው ፕሮግራማችን ደግሞ ከተለያዩ ፓርትነሮች ጋር ለምሳሌ በፊት ስራ ዕድል ፈጠራ ኮሚሽን ጋር ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ጋር ከዩኤንዲፒ ከመ ከመሳሰሉት ጋር በጋራ የምናወጣቸው ፕሮግራሞች አሉ። እንደነዚህ አይነት ፕሮግራሞች በምናወጣበት ጊዜ ምንድን ነው የሚሆነው? ይህንን ያህል አንተርፕረኖር ኢንኩቤት እናድርግ፣ ይህንን ችግር በዚህ መንገድ እንፍታ እንባባል እና እነሱ መነሻ ካፒታል፣ ስራ መፍጠሪያ ካፒታል የሚሆን ያዘጋጁልናል። ሶ እኛ ደግሞ አንተርፕረነሮችን እንወስዳለን። ግን ዋናው በሁለቱም ፎርማት በግላቸውም ቢምጡ ከፓርትነሮች ጋር ባለን ፕሮግራም ላይ ቢመጡ፣ ሁል ጊዜ መጀመሪያው መለኪያችን ይሄ ሀሳብ መሬት ላይ ያለ ችግር ይፈታል ወይ ነው። መሬት ላይ ያለ ችግር የማይፈታ ከሆነ እኛ ጋር ቦታ አይኖረውም። በመሞከር ማጥፋት የምንችለው ሪሶርስ ስለሌለን የመጀመሪያ ትኩረታችን መሬት ላይ ያለ ችግር መፍታቱ ነው። ሁለተኛው ደግሞ ስኬለብል ነው ወይ ማደግ መስፋት ይችላል ወይ መብዛት ይችላሉ። ይሄ ሀሳብ በምን ያህል ፐርሰንት ስኬል ማድረግ ይችላል? ምን ያህል ፍጥነት፣ በምን ያህል አነስ ባለ ሪሶርስ መብዛት፣ መስፋት፣ ለብዙዎች የስራ እድል መፍጠር እንዲሁም ደግሞ ትልቅ የመሆን እድሉ ምን ያህል ነው የሚለውን እንመለከታለን። ሶስተኛው ደግሞ አፎርደብል ነው ወይ ሰዎች አፎርድ ያደርጉታል ወይ? ከዛ ኢኖቬቲቭ ነው ወይ ነው አራተኛው። ምን ያህል ኢኖቬሽንን ይወስዳል? ሙሉ በሙሉ መኮረጃ አንፈልግም አዲስ ደግሞ ለመፍጠር ብዙም ሰው ሲፍጨረጨር ማየት አንፈልግም። አሁን ዓለም ያለችበት ጊዜ የኢኖቬሽን ጊዜ ነው። ብዙ ነገር ተፈጥሯል። እነዚህን ገጣጥሞ ለምንፈልገው ፐርፖስ፣ ለምንፈልገው ማህበራዊ ችግር እንዲፈታ አድርጎ ምን ያህል ኢኖቬሽን ተጠቅሟል ነው። በመጨረሻ ደግሞ ይሄ አንተርፕረነር ፐርሶናሊቲ የምንለው ማለት ነው። ይሄ ሰው ወይም ይሄ ግሩፕ ያነሳውን ሀሳብ የመሸከም አቅማቸው ምን ያህል ነው ነው መጨረሻ ላይ የመጨረሻ መልቲፕላየሩ ሰውየው ነው ወይም ሴትዮዋ አናት ይሆናል ካልን እንወስደዋለን። አንድ ሰው የሚወስነው አይደለም፣ ብዙ ጊዜ ዳኞች ናቸው ተሰብስበን የምንወስነው። ወጣቶቹ ሲመጡ ስራቸውን እንዳያስቀጥሉ ምንድን ነው እሱ የሚከብዳቸው? ከእናንተ ብዙ ጊዜ የሚሹት ነገር ምንድን ነው? በርካታ ተግዳሮት አሉባቸው። የመጀመሪያው ብዙ ጊዜ እነሱ የሚያነሱት የካፒታል የፋይናንስ እጥረት ነው። የፋይናንስ እጥረት ነው። ሌላው ደግሞ የሜንቶርሺፕ እነሱን የሚያግዝ በቂ አብሯቸው ቁጭ ብሎ የሚሰራ ሰው አለመኖሩ ነው። ሌላ እፈልገዋለሁ በሚሉት ልሰማራበት በሚሉት ሙያ ላይ ወይም የቢዝነስ አይነት ላይ ወጣቶች ተጨባጭ እውቀት አይኖራቸውም። ይሄ የብዙ ሰዎች ችግር ነው እና እንዴት አድርገው ጥናት ማጥናት እንዳለባቸው፣ እንዴት ብለው ገበያውን መሞከር እንዳለባቸው እናሳያቸዋለን። በየጊዜው የቤት ስራ እየሰጠን ገበያ ነው ወደሚሉት ቦታ እየላክን ሪሰርች እንዲሰሩ እናደርጋቸዋለን። እንዲሁም ደግሞ ኤክስ ሀብን ለየት የሚያደርግ ባለፈው አመት አይተሽ ወይም ሰምተሽ እንደሆነ አላውቅም እንጂ አንድ መቶ ሰላሳ ሰባት ቢዝነስ ሜንቶሮች እና ኮቾችን ከማስተር ካርድ ፋውንዴሽን ጋር በመተባበር አሰልጥነን ለስታርት አፕ እና ለኤስኤሚ እንዲሆኑ አድርገን አስመርቀናቸዋል። ሶ ከነዚህ ሜንቶሮች ላይ ደግሞ እያነሳን እንመድብላቸዋለን። ሜንቶር እንዲደረጉ፣ ኮች እንዲደረጉ እናደርጋለን። ያ ሜንቶርሽፕ ደግሞ ምን ያደርጋል? ስህተት በጣም እንደግፋለን። ስማችንንም ኤክስሀብ ያለው መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ ማይሳሳተው ማይሰራ ብቻ ነው። ነገር ግን ሜንቶሮች በኖሯ በሚያስፈልጋቸው ጊዜ የስህተት መጠኑ ይቀንሳል። የሚጠፋ ገንዘብ፣ የሚጠፋ ጊዜ፣ የሚጎዳ ሪሌሽንሽፕ ይቀንሳል። ሜንቶርሽፕ በአማርኛ እንግዲህ አብቂ አጎልማሽ ማለት ይመስለናል። የነዚህ አብቂዎች አጎልማሾች እጥረት ነው የሚገጥማቸው። ማርኬታቸው በእነሱ ላይ አያምንም። አለመታደል ሆኖ ለምሳሌ ለሆቴሎች ለሬስቶራንቶች መሆን የሚችሉ ጥሩ ጥሩ ሶፍትዌር መጻፍ የሚችሉ ልጆች አሉ። ግን ልጆቹ ትንንሽ ናቸው። ከዚህ በፊት ምንም ላይሰሩ ይችላሉ። እኛ ግን ምን እናደርጋቸዋለን? ያ ኦንላይን ለየብቻ ሚቲንግም እየጠራን ከገበያቸው ጋር እንዲገናኙ እናደርጋለን እና ኢንዶርስ የማድረግ አገልግሎት ማለት ነው። የእኛ ኔትወርክ ውስጥ ገብተው እነዚህም ትልልቅ ባለ ሀብቶች ወይም ቢዝነሶች ልታምኗቸው ትችላላችሁ። የእናንተ ቢዝነሶች ውጤታማ ነው የሚባሉት እናንተ ብቻ ሲያበለጽጉ አይደለም፣ ለሚነሳው ሰው በር ሲከፍቱ ጭምር ነው እና እድል ስጧቸው ብለን ደግሞ ኢንዶርስ የማድረግን ስራ እንሰራለን። አድማጮቻችን ይህ ውይይት አልተጠናቀቀም። በነገው ምሽት ደግሞ በኤክሳብ ውስጥ አልፈው ስኬታማ የሆኑ ወጣቶችንና የውይይቱን ተከታይ ክፍል ይዘን እንመለሳለን። And little bitch some Ethiopia with Anna Mama Was a Ethiopia git in a name by was We the And Can yell hear the little bitch? Can ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስከሁን ድረስ አብረ ናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። With some Ethiopia with Anna Madi Mama Weiser eat Ethiopia Conjit ene a neighbor Terrometer, Terrometer with a beat de Chippa, the Baba And the cow and